አውሮፓና ጀርመን ዛክሰን አንሃልት ከአነስተኛዎቹ የጀርመን ፌዴራል ክፍለ ግዛቶች አንዱ ነው። የቀድሞዋ ምስራቅ ጀርመን አካል የነበረው ይህ ግዛት የ2.19 ሚሊዮን ሕዝብ መኖሪያ ነው። ባለፈው ሳምንት በግዛቱ የተካሄደው አካባቢያዊ ምርጫ ውጤት ከሶስት ወር በኋላ ይካሄዳል ተብሎ የሚጠበቀው የጀርመን አጠቃላይ ምርጫ ውጤት መስታወት ተብሏል። ከመስከረሙ አጠቃላይ ምርጫ በፊት በተካሄደው በዚህ የጀርመን የመጨረሻው የአካባቢ ምርጫ የተጠበቀው ሳይሆን ያልተጠበቀ ውጤት ተገኝቷል። ከምርጫው በፊት በተሰበሰበ የህዝብ አስተያየት መነሻነት መጤጠሉ ቀይን ጽንፈኛው አማራጭ ለጀርመን ፓርቲ በጀርመንኛው ምህጻር አኤፍዴ ሊያሸንፍ ይችላል የተባለበት ይህ ምርጫ በወግ አጥባቂው የክርስቲያን ዲሞክራት ህብረት ፓርቲ በጀርመንኛው ምህጻር ሴዴኡ ያልተጠበቀ ድል ተጠናቋል። ለድሉ አስተዋጽኦ አድርገዋል ከሚባሉት ውስጥ በኮሮና ተህዋሲ የሚያዘው ሰው ቁጥር መቀነስ እና የኮሮና ተህዋሲ መከላከያ ክትባት በብዛት እየተሰጠ መሆኑ ይገኙበታል። የዛክሰን አንሃልት ፌዴራዊ ክፍለ ግዛት ጠቅላይ ሚኒስትር ራይነር ሀዘሎፍ ድሉ ከተበሰረ በኋላ ለደጋፊዎቻቸው ባሰሙት ንግግር ግን ውጤቱ የተገኘው ፓርቲው በህዝብ ዘንድ ባለው ተአማኒነት ነው ብለዋል። በግዛቲቱ መንግስት ውስጥ ለብዙ ዓመታት ሰርቻለሁ። ከዛሬ አስር ዓመት ወዲህ ደግሞ ጠቅላይ ሚኒስትር ነኝ። ሰዎች ያውቁኛል፣ መርሃ ግብሬንም ያውቃሉ። እንደ ግለሰብ ላበረክት የሚችለውን፣ የቆምኩበትንም አላማ እንዲሁ ያውቃሉ። እንደሚመስለኝ ይህ አመኔታ ለመጨረሻው ሰዓት ግፊት ወሳኝ ነበረ። መላ ዜጎች በዲሞክራሲያዊ መንገድ በአብላጫ ድምፅ እንድናሸንፍ ስላደረጋችሁንና ራሳችሁን ከቀኞች ስላራቃችሁ አመሰግናለሁ። በዛክስን አንሃልት ጠንካራ ዲሞክራሲን ማስጠበቅ የእኛ የዲሞክራቶች ገጽታ ነው። ያልተጠበቀው ድል ሴዲኡን ይበልጥ አነቃቅቷል፣ በራስ መተማመኑንም ከፍ አድርጓል። ባለፈው ሚያዝያ የፓርቲው እጩ መራሄ መንግስት ሆነው የተመረጡት አርሚን ላሼት ትናንት እንደተናገሩት እሁድ የተገኘው ድል ሁለት ነገሮችን ያሳያል። ይህ የሚያሳየው አማራጭ ለጀርመን ፓርቲን በመቃወም የያዝነውን ግልጽ አቋም ትክክለኛ መሆኑን ብቻ ሳይሆን የአብዛኛው ሕዝብ ድጋፍ እንዳለውም ነው። እኛም ፓርቲያችን በሚከተለው የመሀል ቀኝ ፖለቲካን እንቀጥላለን። እኔም እንደ ሲዲኡ መሪና እንደ ሲዲኡ እጩ መራሄ መንግስት ለዚህ ነው የምቆመው። የመሀል ቀኝ ፖለቲካን መንገድ አንለቅም። ሲዲኡ በዚህ ምርጫ 37 ነጥብ አንድ በመቶ ድምፅ በማሸነፍ ነው ቀዳሚውን ቦታ የያዘው። ይህም በከዚህ ቀደሙ ምርጫ ማለትም የዛሬ አምስት ዓመት ካገኘው ድምፅ ከሰባት በመቶ በላይ ነው። የተፈራው ቀርቶ ያልተጠበቀው ውጤት እንዴት ሊገኝ ቻለ? ምንስ ያመለክታል? ጀርመን የሚሰሩትና የሚኖሩት የህግ ባለሙያና የፖለቲካ ተንታኝ ዶክተር ለማይ ፍራሸዋ ያስረዱናል። ሰላሳ አምስት ሺህ የሚጠጋ እስከዛሬ ምርጫ የማይሄዱ ሰዎች ምርጫ እንዲመጡና ለክርስት ዲሞክራት እንዲሰጡ ተደርጓል። ይሄ እንግዲህ በሀዘሎ ጥረት የተደረገ ነው። ሌላው ራሱ ከአማራጭ ለጀርመን የሚለው ወደ አስራ አንድ ሺ፣ ከሶሻል ዲሞክራት እንደዚሁ፣ ከአረንጓዴ ፓርቲም እንደዚሁ ብዙ ድምፅ ወደ ክርስት ዲሞክራሲ ሄደዋል። ይሄ ሊሆን የቻለው ምንድን ነው? ዋናው መሰረቱ አማራጭ ለጀርመን የሚለው ፓርቲ ክልሉ ውስጥ ፕሬዚዳንት ሆኖ እንዲገዛ በሁሉም መንገድ ማስቀረት አለብን የሚለው ሀዘሎፍ ለህዝቡ ያቀረቡት ጥያቄ ነው። ይሄንን እኔን ምረጡኝ ወይም የሚጠብቀው ይሄ ነው ብሎ ለህዝቡ ስለነገሩ፣ ወጣችሁም ምረጡ ብሎ በዚህ ነው ምርጫው ሊቀየር የቻለው። መምረጥ ከሚችለው ህዝብ ውስጥ ስልሳ አንድ ፐርሰንት ነው የመረጠው። ከቤት ተነስተው ምርጫ ጣቢያ መሄድ ያልቻሉት እንኳን ቀደም ብሎ የምርጫ ሲስተማቸው ስለሚፈቅድ ደብዳቤ የማትችሉ ከሆነ በደብዳቤ ምረጡ ስለተባለ ከስልሳ አንድ ፐርሰንት ውስጥ ሀያ ፐርሰንቱ በደብዳቤ ነው የመረጠው። ያ ማለትም ማለት ነው ያገባኛል የሚል ዜጋ መምረጥ እንዳለበት ነው። ከክርስቲያን ዲሞክራት ህብረት ፓርቲ ከሴዴኡ ጋር በምርጫ ዘመቻው ወቅት ከፍተኛ ፉክክር ሲያካሂድ የከረመው ጀርመን ለጀርመናውያን ብቻ የሚል አቋም የሚያራምደው አማራጭ ለጀርመን የተባለው ፓርቲ 21 በመቶ ድምጽ በማግኘት ሁለተኛውን ደረጃ ይዟል። ፓርቲው በርካታ ደጋፊዎች እንዳሉት በሚታመንበት በዚህ ግዛት ያሸንፋል የሚሉት ትንበያዎች አስቀድመው ቢቀርቡም አልተሳካለትም። ያም ሆነው ፓርቲው በውጤቱ መደሰቱን ነው ያሳወቀው። የፓርቲው ሊቀመንበር ቲኖ ችሩፖላ አክብሮት የሚሰጠው ውጤት ነው ያገኘነው። ይህም በጣም አስደስቶኛል። ያገኘነው ድምፅ ከሀያ በመቶ በላይ ነው። ውጤታችንን መሰረት አስይዘናል። ጠንካራ መራጭ አለን። በዛክሰን አናሀልት ብዙ ድጋፍ ያለን ፓርቲ መሆናችንን በዚህ ምርጫ አሳይተናል። እራሳችንን ማጠናከር ችለናል። በግዛቲቱ የሚንቀሳቀሱ ፓርቲዎች በሙሉ ከአኤፍዴ ጋር አብረን አንሰራም በማለታቸው በለስ ቀንቶት ቢያሸንፍ እንኳን ምንም ሊፈይድ አይችልም ነበረ። የፖለቲካ ተንታኞች እንደሚሉት አማራጭ ለጀርመን በዛክሰን አንሀልቱ ምርጫ ቢሸነፍም ያገኘው ድምፅ ግን የሚናቅ አይደለም። ለዚህም የሚሰጡት ምክንያት በመጋቢት ወር ምዕራብ ጀርመን በሚገኙ ሁለት ግዛቶች ካገኘው ከአስር በመቶ ካነሱ ድምጾች የውህዱ እጅግ በጣም ከፍተኛ መሆኑን ነው። ከዚህ ሌላ በግዛቱ ፓርላማ ሁለተኛውን ቦታ የሚይዘው ፓርቲው አብላጫውን የተቃዋሚዎች ወንበር ማግኘቱም እንዲሁ ቀላል ግምት የሚሰጠው አይሆንም። ምንም እንኳን አኤፍዴ በዛክሰን አንሀልቱ ምርጫ ቢሸነፍም ፓርቲው በመስከረሙ አጠቃላይ ምርጫ ስጋት መሆኑ አይቀርም። እንደ ዶክተር ለማ በተለይ እድሜያቸው ከአርባ በላይ ከስልሳ በላይ የሆኑት ለዚህ ጽንፈኛ ፓርቲ ድምፃችን አንሰጥም እኛንም ክልል አትገዛም ብሎ እምቢ ብሎታል። ሆኖም ግን ከአስራ ዘጠኝ እስከ አርባ ዓመት እድሜ ያሉ እስከ ሰላሳ ዓመት እድሜ ያሉ ወጣቶች ይሄን ፓርቲ በብዛት መርጠዋል። አብዛኛዎቹ የተማሩ ሰዎች ማለት ይቻላል። የተለያዩ ጥያቄዎች ተጠይቀዋል፣ ግራፊክ ታይቷል። የተማሩ ሰዎችና እድሜያቸው ገፋ ያለ ይህንን ፓርቲ አልፈለገም። እንደሚታየኝ ይሄ ፓርቲ በወጣቶቹ ዘንድ ተቀባይነት ያገኘ ይመስላል። እውነትም ይሄ ፓርቲ ለሚደረገው ምርጫ ላይ አሁንም ፓርላማ ውስጥ እኮ ሁለተኛው ከሶሻል ዲሞክራት ቀድሞ ያለ ፓርቲ ነው። እና እዚህም አሁን ሀያ ፐርሰንት ማለት በጣም ትልቅ ብዙ ነው። እና ጽንፈኛው መሰረት እየጣለ የህዝብ ፓርቲ የተባሉት እንደ ሶሻል ዲሞክራት ያሉት ደግሞ እየሞቱ ነው። በእሁዱ ምርጫ የሶሻል ዴሞክራቶች ፓርቲ በጀርመንኛው ምህጻር ኤስፔዴ ከፍተኛ ሽንፈት ነው የገጠመው። በታሪኩ ዝቅተኛ የሚባል ስምንት በመቶ ድምጽ ብቻ ነው ያገኘው። ሊንከ በጀርመንኛ መጠሪያው የግራዎቹ ፓርቲም እንዲሁ አስራ አንድ በመቶ ድምጽ ብቻ ነው ያሸነፈው። ሁለቱም ፓርቲዎች ለሽንፈት የዳረገው ቃላቸውን ባለማክበራቸው ነው ይላሉ ዶክተር ለማ። ለዚህ መሰረት ማጣታቸው ምንድን ነው? ማህበራዊ ፍትህ ብሎ የሚያቀርቡት ፓርቲው እውቅና ያለበት የፓርቲ መታወቂያ ህጎች ሶሻል ጀስቲስ ነው እና ማህበራዊ የሰራተኛው መብት የደካማውን መብት የበለጠ ከፊት ለፊት አንግቦ መሄድ ነው። ይሄን በማድረግ በኩል ሁለቱም ፓርቲዎች ሶሻል ዲሞክራትም ሆነ ሊንከ እንደ ንግግራቸው እንደሚገቡት ቃል መሬት ላይ ስላላወርዱት በህዝቡ ዘንድ ተቀባይነት አጥቷል። ከዛ ውጭ ደግሞ የዚህ ለጀርመን አማራጭ ፖፑላር የሆነ ፖፑሊስት የሆነ ነገር ስለሚያወራ መሬት ላይ ለማያወርደው ነገር በወጣቱ ዘንድ ተቀባይነት እያገኘ ስለመጣ በዚህ የተነሳ ሁለቱ ፓርቲዎች እየደከሙ ነው የሚሄዱት። ሶሻል ዲሞክራቶች ከዚህ ቀደምም ደክሞ ነበር እዛ አካባቢ አሁን ደግሞ የበለጠ ደክሟል። ስምንት ፐርሰንት ማለት ክርስት ዲሞክራት ተጨማሪ ነጥብ ያገኘበት ማለት ነው። ከዚህ ቀደም ሰላሳ ፐርሰንት ነበረው ከሁለት ሺ አስራ ስድስት አሁን ሰላሳ ሰባት ሆነ። ሶሻል ዲሞክራት ስምንት ድምፅ ብቻ ስምንት ፐርሰንት ብቻ ነው ያለው። ያ ማለት በጣም የወደቀ ነው። የመስከረሙ የጀርመን አጠቃላይ ምርጫ መስታወት በተባለው በዛክሰን አንሃልቱ ምርጫ ያሸነፈው ሴዴው ብቻውን መንግስት መመስረት የሚያስችለው ድምፅ ስለሌለው ተጣማሪዎችን ማግኘት አለበት። ዶክተር ለማ ሴዴው ከነፃ ዴሞክራቶች ፓርቲ በምህጻሩ ኤፍዴፒና ከሶሻል ዴሞክራቶቹ ፓርቲ ኤስፒዲ ጋር ተጣምሮ መንግስት ይመሰርታል የሚል ግምት አላቸው። በመጪው አጠቃላይ ምርጫም ይህ ሊደገም የሚችልበት እድል አለ ይላሉ። የዛክሰን አንሃአልት ጠቅላይ ሚኒስትር ግን ከየትኛዎቹ ፓርቲዎች ጋር ተጣምረው መንግስት እንደሚመሰርቱ እስካሁን ፍንጭ አልሰጡም። የሆነ ሆኖ ይህ ምርጫ ለጀርመንም ሆነ ኢትዮጵያን ለመሳሰሉ ሀገራት ትምህርት ሰጪ መሆኑን ነው ዶክተር ለማ የሚናገሩት። አስተምሮቱ ምንድን ነው? ጽንፈኛ ወደ ስልጣን እንዳይመጣ ዜጋ ነኝ የሚል ያገባኛል የሚል ሉዓላዊ ህዝብ ስለሆነ ህዝቡ ወጥቶ ድምፅ መስጠት አለበት። ከዚህ ምርጫ የምንማረው ስለ ሀገሬ ያገባኛል፣ በክልሌ ውስጥ ጽንፈኛ እንዳይገዛን። ከማናውቀው ቅዱስ የምናውቀው ሰይጣን ይሻላል ነው የሚባለው። እንደዚህ አይነት የምናውቀው ፕሬዚዳንት ከዚህ ቀደም ያደረገው እሱ ነው እና እነዚህ ይዘው የተነሱት ነገር ከባድ ነው። ጽንፈኞቹ እኮ ለምርጫ ያቀረቡት ለውጭ ዜጎች ብር እንዳይሰጥ ይቀነስ የሚያገኙት፣ ከኛ ጋር እኩል ማህበራዊ ድጋፍ ማግኘት የለባቸውም፣ የውጭ ዜጋ ይቀነስ፣ ይውጣ። እነዚህ እንዴት ነው በህዝብ ዘንድ ታዋቂነትን ለማግኘት የሚደረጉ ቀስቀሳዎችን ነው ይዘው የወጡት እና እንዲህ አይነት በአንደኛ ክፍለ ዘመን አይሆንም ብለው እነዚህን ጽንፈኛ ማግለል በጣም ፕራግማቲክ የሆነ ለራሱ ለሚቀጥለው ትውልድ የሚያስብ የመራጩ መብት ስለሆነ ለዚህም ነው ይህንን የቀኝ ክንስ እድል ያሳጡትና ይሄ ለሀገር አቀፉም ደረጃ የሚሰራ ይመስለኛል። እንግዲህ እኛም ጋር ሀገር ቤት ምርጫ እየተካሄደ ነው እና እያንዳንዱ ዜጋ ያገባኛል የሚል ማንንም ይሁን ማንንም ወጦ ሀገሪቷ አሁን ካለችበት ችግር አኳያ በጋራ ተያይዘን ይህን ችግር እንድንፈታ መምረጥ የሚችል ሁሉ ወጦ መምረጥ ያለበት ይመስለኛል። በጀርመኑ የዛክሰን አንሃልት ፌዴራዊ ክፍለ ግዛት ምርጫ ውጤት አንድምታና አስተምህሮቱ ላይ ያተኮረው የዛሬው ዝግጅታችን በዚሁ አብቅቷል። ዶክተር ለማይ ፍራሽዋን እያመሰገንኩ በዚሁ የምለያችሁ ሂሩት መለሰ ነኝ። ደህና ቆዩን።